ሳይንስና ሕብረተሰብ። የቀድሞው የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ ኮፊ አናን በኃላፊነታቸው ላይ በነበሩበት ወቅት አጠንክረው ከያዟቸው ጉዳዮች አንዱ ሰዎች እንዳሻቸው የመገናኘት መብት አላቸው የሚል ነበር። አናን የመገናኘት ነፃነት እንደ ምግብና መጠለያ ሁሉ ለሰው ልጅ ጠቃሚ በመሆኑ ከመሠረታዊ የሰብአዊ መብቶች መካከል እንደ አንዱ መቆጠር ይገባዋል ሲሉ ሞግተዋል። ከዓመታት በኋላ የተባበሩት መንግስታት ድርጅት የሰዎች ግንኙነትን በማቅለል ረገድ ከፍተኛ ሚና እየተጫወተ ያለውን የኢንተርኔት አገልግሎት እንደ መሠረታዊ የሰብአዊ መብት ቆጥሮ እውቅና መስጠቱ ይፋ ተደርጓል። ለብዙዎች የሕይወታቸው ዋነኛ አካል እስከ መሆን የደረሰው ኢንተርኔት በተለያዩ ምክንያቶች እንደ ልብ ተደራሽ ያልሆነባቸው ሀገራት በርካታ ናቸው። ይህ ደግሞ በእንግሊዝኛ ዲጂታል ዲቫይድ ተብሎ የሚጠራውን የዲጂታል አገልግሎት ልዩነት አስከትሏል። ለመሆኑ ዲጂታል ዲቫይድ ምንድን ነው? አይስ አዲስ የተሰኘው የቴክኖሎጂ ድርጅት መስራች ማርቆስ ለማ ማብራሪያ አለው። ዲጂታል ዲቫይድ የሚባለው ኮንሴፕት ምንድን ነው? ላይክ አንድን ህብረተሰብ በትምህርትም በሶሻል ኢኮኖሚካም ባለው ፋክተር ላይ ወይም ደግሞ ላይክ ኢንተርኔት ላይ የመሆኑን ጉዳይ ነው የሚመለከተው። ምን ያህል ሰው ኢንተርኔት አክሰስ አለው ከሌላው አንጻር። ምክንያቱም እንደምናውቀው ኢንተርኔት አክሰስ ያለው ሰው ወይም ደግሞ በየጊዜው የሚጠቀም ሰው እና የማይጠቀም ሰው ትልቅ ልዩነት ነው ያለው። ዲቫይድ ዲጂታል ዲቫይድ ያለው እዛ ላይ ነው ያለው ማለት ነው። ስለዚህ የማይጠቀሙ ሰዎች ከኢኮኖሚካል ኤጁኬሽናል ወይም ደግሞ ሶሻል ጋር የተገናኙ ጥቅሞች ከሌላ ህብረተሰብ መካከል እያ ያገኙ ካሉ ህብረተሰቦች ጋር የሚባጸሩ ያጣሉ ማለት ነው። የማኔጅመንት ኢንፎርሜሽን ሲስተምስ ባለሙያውና ጉዳዩን አስመልክቶ የሚጽፈው በፍቃዱ ኃይሉ የዲጂታል ልዩነት ወይም ዲጂታል ዲቫይድ ከኢንፎርሜሽን ኮሚዩኒኬሽን ቴክኖሎጂ በምዕጻሩ አይሲቲ ተብሎ ከሚታወቀው ጋር የተያያዘ ነው ይላል። የተለያዩ የአይሲቲ ቴክኖሎጂዎች አክሰስ ያላቸው ማህበረሰቦች እና አክሰሱ የሌላቸው ማህበረሰቦቹ መካከል ያለው የእውቀትና የማህበራዊ ብልጽግና ልዩነትን ነው የሚያመለክተው። ማለትም ለአይሲቲ ቅርበት ያላቸው ወይም ለተለያዩ የአይሲቲ ቴክኖሎጂዎች አክሰስ ያላቸው ዜጎች ለመረጃ በጣም ቅርብ ስለሚሆኑ በእውቀት በማህበራዊ እውቀት በከፍተኛ ፍጥነት ይገሰግሳሉ። ለአይሲቲ አክሰስ የሌላቸው ማህበረሰቦች ደግሞ ወደኋላ ይቀራሉ ማለት ነው። ስለዚህ ልዩነቱ እየሰፋ እየሰፋ እየሰፋ ነው የሚሄደው። የኮምፒውተርና ኤሌክትሮኒክስ ኢንጂኒየሩ ንጉሱ ሰለሞን ደግሞ የዲጂታል ልዩነቱን ከተደራሽነት ከእኩልነትና ከከተማ መስፋፋት አንጻር ይመለከተዋል። ሀሳቡን ለማብራራት ምሳሌ በማቅረብ ይጀምራል። ለምሳሌ ብዙ ሰው አዲስ አበባ ያለበት ምክንያት ባለው መሰረተ ልማት አቅርቦት ነው። ያ ከመሰረተ ልማት አቅርቦት ትልቁ ነገር ደግሞ አንዱ የኢንተርኔት እና የዲጂታል ወርድ አቅርቦት ነው። በዛ መሀል ደግሞ ግልጽ የሆነ የእኩልነት አለመኖር ነገር አለ። ለምሳሌ የስሪጂ አቅርቦት አዲስ አበባ ውስጥ ሲጀመር፣ የቱጂ አቅርቦት ወደ ክፍለ ሀገር ነው የወጣው። አሁን ደግሞ የፎርጂ አቅርቦት አዲስ አበባ ሲመጣ፣ የስሪጂ አቅርቦት ለክፍለ ሀገሩ ወይም ደግሞ ለሌላው ኢትዮጵያ ክፍል ነው ተደራሽ እየሆነ ያለው። ያ ደግሞ የሚያመጣው ችግር ምንድነው? የእኩል ኢንፎርሜሽን አቅርቦትን በእኩል ደረጃ ሁሉም ሰው እንዳያገኝ ያደርገዋል። በዛ ላይ ደግሞ የመረጃ እንደ እኩል ትሪት አለመደረጉ፣ ለምሳሌ አሁን የሆነ ችግር ምንም አይነት ነገር ሲፈጠር የሆኑ ነገሮች ይከለከላሉ፣ የሆኑ ነገሮች ይፈቀዳሉ። ከዛም አንጻር ስታየው ደግሞ ቢግ ኢምፓክት አለው ሰው ርስ በርሱም ሆነ ከተለሌለው አለም ጋር የሚኖረው መስተጋበር ደረጃ ማለት ነው። ከኢኮኖሚም አንጻር ብትለው ከኢንፎርሜሽኑ የማግኘት መብት አንጻር ብትለው ብዙ አይነት ኢምፓክቶች አሉት በህዝቡና በሀገሪቷ ሌብል ደረጃ ማለት ነው ለህዝቡ ከትምህርትም በለው ከመጽሐፍ ብለው የመጀመሪያ የኢንፎርሜሽን ሶርስ የሆነ ያለው ኢንተርኔት ነው በአሁኑ ሰዓት። ሆኖም ግን በተደራሽነት የሚሆን በአቅርቦት መጓደል ምክንያት ፌር የሆነ መከፋፈል አለ ብያ ለምነት የአይስ አዲሱ ማርቆስ በኢትዮጵያ ያለውን የዲጂታል ልዩነት በቁጥር አስደግፎ ያስረዳል። በኢትዮጵያ ብንመለከተው ለምሳሌ የኢንተርኔት ፔኔትሬሽኑን ስናይ ቁጥሩ ምናምን ነገር በጣም ያው ብዙ ሪሰርች ሳልሰራ ኢትዮ ቴሌኮም ነገር ኦፊሻሊ ያሉትን ዳታዎች ኦፕን ዳታ ስለሌሉ ማወቅ አንችልም። ግን ከአምስት እስከ አስራ አምስት ፐርሰንት ድረስ ሊደርስ ይችላል የኢንተርኔት ፔኔትሬሽን። ከዛ ውስጥ ሰባ አንድ ፐርሰንት የሚሆነው በሞባይል አክሰስ የሚያገኙ ሰዎች ናቸው። ከዛ ውጭ ደግሞ ላይክ አንዳንድ ለምሳሌ ማህበረሰባዊ የሆኑ ላይክ እንደ ሶሻል ሚዲያ ለምሳሌ ለምሳሌ ስናይ አራት እና ሶስት ፐርሰንት አካባቢ ብቻ ነው ያንን አክሰስ ያለው ሰው ያለው ኢትዮጵያ ውስጥ ማለት ነው። ስለዚህ ይሄ የሶሻል ዲቫይድ የሚባለው ነገር ቤዚክሊ ከኢንተርኔት አክሰስ ያላቸው ሰዎች በጣም ሊሚትድ ናቸው ማለት ነው። ስለዚህ ሰማንያ አምስት ፐርሰንት እና ከዛ በላይ የሚሆነው የኢትዮጵያ ሕዝብ ከኢንተርኔት ላይ ሊያገኝ የሚችለውን ጥቅም እያገኘ አይደለም ማለት ነው። በኢትዮጵያ ያለውን የዲጂታል ልዩነት በሁለት መንገድ መመልከት ይገባል ይላል በፍቃዱ አንደኛው ኢትዮጵያ ከመላው ዓለም ጋር ያላት ንጽጽር ሲሆን ሁለተኛው ደግሞ በኢትዮጵያውያን የኢንፎርሜሽን ኮሚኒኬሽን ተጠቃሚዎች በሆኑና ባልሆኑ ዜጎች መካከል ያለው ልዩነት እንደሆነ ያብራራል። የመጀመሪያው በኢትዮጵያ እንግዲህ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ በጣም ዝቅተኛ በሚባልበት ደረጃ ነው ያለው እና እነ ስልክንና ኢንተርኔትን መጥቀስ ይቻላል። እና ለምሳሌ የስልክን ብትወስድ ከአምሳ ፐርሰንት በላይ ስልክ ተጠቃሚ ሆኗል ይባላል። ግን ዞሮ ዞሮ በኢንተርናሽናል ቁጥሮች ደረጃ ኢንተርኔትን አክሰስ የሚያደርገው የኢትዮጵያ ሕዝብ ብዛቱ አራት ፐርሰንት ነው ወይም ከአራት ፐርሰንት ትንሽ የስላይት ያነሰ ነው። ስለዚህ ይህን ስታየው ዘጠና ፐርሰንት በላይ የሚሆነው ኢትዮጵያዊ ለምሳሌ የኢንተርኔት አክሰስ ስለሌለው ከዓለም ይህንን የተሻለ አክሰስ ካለው ዓለም በሙሉ ወደ ኋላ የሚቀርበት ሁኔታ አለ ማለት ነው። ለመረጃ አክሰስ ርቀት ስላለው ማለት ነው። ይህንን አንድ በልልኝ። እዚህ ሀገር ውስጥ ደግሞ በራሱ ሲጀመር የቴክኖሎጂ አቅርቦት ውድ መሆኑ ከስልክ ዋጋ አንስቶ እስከ ኢንተርኔት አገልግሎት ማለት ነው፣ እስከ ስልክ ጥሪ፣ እስከ ቴክስ ድረስ ያለው በሙሉ ውድ መሆኑ በራሱ አንድ ሊሚቴሽን ነው። ሁለተኛ ደግሞ በሀገር ውስጥ ቋንቋ አሁን አሁን ነው አማርኛ የሚሰጡ ስልኮች ምናምን መምጣት የጀመሩት። ከእንደገና በሎካል ቋንቋ የማይሰሩ መሆኑ በራሱ ራሱ አንድ እንቅፋት ነው። ከእንደገና ደግሞ ተደራሽነቱ ራሱ ኢንተርኔቱ በተለይ ከአዲስ አበባ ውጭ፣ አሁን ላለፉት ሁለት ወራት ለምሳሌ ኢንተርኔት ተዘግቷል፣ የሞባይል ኢንተርኔት። ስለዚህ እነዚህ ሰዎች አዲስ አበባ ሰው እንኳን አንጻር ሲታዩ የዲጂታል ዲቫይድ ጋፕ አለ ማለት ነው። ስለዚህ ብዙ ሌየር አለው ይሄ ዲጂታል ዲቫይድ በኢትዮጵያ ኮንቴክስት ማለት ነው። በዲጂታል ልዩነት ውስጥ የሚኖር ማህበረሰብ ጉዳት እንደሚደርስበት የሚያጠራጥር አይደለም ባይ ነው የኮምፒውተር ኢንጂነሩ ንጉሱ አንደኛ መሰረታዊ ነብሱ አልተጠበቀለትም። ከዛ አንጻር መጀመሪያ ማየት አለብን። ምክንያቱም እኔ አዲስ አበባ ስላለሁኝና ኢንተርኔት እና መብራት ስላለ ይሄ ሁሉ እድል ስላለኝ ሌላ አካባቢ ያለው ሰው ያድል ሊኖረው ይገባዋል። እሱ የማይካድ ሁኔታ ነው። ሁለተኛ፣ ሁላችንም የምናውቀው ነገር ምን ያህል የእውቀትም ሆነ ያስተሳሰብም ሆነ የስልጣኔም ሆነ ደረጃችን ከዓለም ጋር ምን ያህል የተቀራረበ ኢንፎርሜሽን እንደኖረን እናውቃለን። በዚህ አጭር የዲጂታል እርምጃችን በኢትዮጵያ ውስጥ ማለት ነው። ያ ደግሞ ለማንኛውም ዜጋ ሊነፈግ የሚገባው ነገር አይደለም። ንጉሱ የዲጂታል ልዩነቱን ለማስተካከል ሁሉም ኃላፊነት አለበት ብሎ ያምናል። ማርቆስ በበኩሉ ልዩነቱን ለማጥበብ ይረዳሉ የሚላቸውን መፍትሄዎች እንዲዘረዝራቸዋል። ዲጅታል ዲቫይድን ለማጥበብ አክሰስን መፍጠር ነው። ያ ማለት ረካሽ የሆነን ወይም ደግሞ በቀላሉ ሊገኝ የሚችል ኢንተርኔት በኢትዮጵያ ውስጥ በእኩል በሆነ መልኩ ማሰራጨት የሚለው ነው። ከሁሉም በላይ ቅድ የሚሰጠው ይሄ ደግሞ ቀጥታ ከመሰረተ ልማት ወይ ኢንፍራስትራክቸር ጋ የተገናኘ ስራ መሰራት አለበት አንደኛ። ሁለተኛ ደግሞ የሊትሬሽን ወይም ደግሞ የመሰረተ ትምህርትን የመጀመሪያ ጀማሪዎች ትምህርትን ማስፋፋት የሚለው ነው ያ ከኳሊቲም ጋር ይገናኛል። ለምሳሌ የተሰሩ ሪሰርቾች ላይ ትምህርት ቤትም ከሁለት ዓመት በስተምረው ፊደልና መቅጠር የማይችሉበት ሁኔታ ያለበት ሪሰርች ተሰርቷል። ለምሳሌ ዩስሪ ሰራ ሪሰርች ላይ እንደዚ ያሳያል። እና እነሱ የትምህርት ኳሊቲ ላይ ትልቅ ስራ ይጠብቃል ማለት ነው። ከዛ በተጨማሪ ደግሞ ላይክ ለምሳሌ የተለያዩ አሁን ኢትዮጵያ ውስጥ ስኩል ኔት ወረዳኔት የሚባሉ ፕሮጀክቶች ተሰርተው ነበር። እነዚህ አይነት ፕሮጀክቶች በደንብ የተስፋፉ ቢሄዱ በትምህርት ቤት ውስጥ ያለ ኮምፒውተር አክሰስ እና ያንን ኢንተርኔት ቀጥታ የሚያበት ነገር ቢመቻች፣ ያን ነገር ሊቀንሰው ይችላል ማለት ነው። ስለዚህ አሁን አይተው ከሆነ ኢትዮጵያ በጣም ትልቅ ዲጂታል ዲቫይድ አለባቸው ከሚባሉበት ወይም ደግሞ በስፋት ችግር ከሚታዩባቸው ሀገሮች መካከል ነች። ያንን ግን ለማድረግ አይቲንክ በፖሊሲ ደረጃ ኤክስፓንድ የማድረግን ኢንተርኔትን፣ የዋጋውን የመቀነስና ለብዙ ሰው ማግኘት እንዲችል የሚለው በጣም ጥሩ የሆነ መፍትሔ ያመጣሉ እያስባለኝ። እንደ ማርቆስ ሁሉ ለችግሩ የፖሊሲ መፍትሔ ያስፈልገዋል ብሎ የሚያምነው ንጉሱ ሌሎች የመፍትሔ አቅጣጫዎችንም ጠቁሟል። አንደኛ ቺፕ የሆኑ ሀርድዌሮች እና ዲጂታል አክሰስ ማድረግ የሚችሉ ሀርድዌሮች ለህብረተሰቡም ተደራሽ መሆን አለባቸው ያ የመጀመሪያው ትልቁ ነገር ነው ሀርድዌሩን ተደራሽነት በማድረግ በቺፕ በመጀመሪያ ከዛ በኋላ ደግሞ ንቃተ ህሊና ነው ከዛ በኋላ የሚመጣ ነው ይመስለኝ ያንን ደግሞ ሀገራችን ላይ የበለጠ ታየዋለህ ምክንያቱም የፌስቡክ ተደራሽነት እንደ እሳት ነው በአንዴ ትልቅ ቦታ ላይ ደረሰ ሁላችንም የምናየው ነገር ነው በዛ ፌስቡክ ብቻ ላይ ሰው ብዙ ሰው ያንን አንግሌ አየዋል እንጂ ከስልክ አጠቃቀም ከኮምፒውተር አጠቃቀም ከኢንተርኔት አጠቃቀም ኢቭን ከትልልቅ ኮንሰርቶች ፕሮክሲ እና እስከ ቪፒኤን ድረስ ብዙ ሰው የሚያውቃቸው ነገሮች ሆነዋል። የማይታሰቡ ነገሮች ነበሩ። ስለዚህ ሶፍትዌር ትልቅ ደረጃ ላይ ደርሷል። ሀርድዌር አቅርቦት የበለጠ እርዳታ እና ድጋፍ ያስፈልገዋል። ያው እርዳታ ስጡ ማለት ይከብዳል። አይ አንደርስታንድ ግን ቤዚክሊ ከፖሊሲ አንጻር የትምህርት ቁሳቁሶች የበለጠ ለተማሪውና ለወጣቱ እንዲዳረሱ ምክንያቱም ትሬድ ብዙ የሚቀበለው ወጣቱና ተማሪው ስለሆነ ማለት ነው። በዛ በዛ የትምህርትም አቅርቦታችን ላይ ወደ ዲጂታሉ ብናመዝን ኢስት አፍሪካም ላይ ብዙ ብዙ ተሞክሮዎች አሉ የበለጠ ዲጂታል ጋፕን ከቨር ለማድረግ የምንችል ይመስለኛል። ግን ስቲል ትልቁ ችግር ምንድነው ኢንፍራስትራክቸር ነው። ኢንፍራስትራክቸር ደግሞ ማፕሮቫይድ እንደሚያደርግ ማንም የሚያቀርብ የታወቀ ነው። የዛሬው መሰናዷችን የእስካሁኑ ነበር። ተስፋ ለሞልደይስ ነኝ። ሰላም